የአባይ ውሃ ለግብፅ የመኖርና ያለመኖር ጉዳይ ነው ሲሉ የግብፅ ፕሬዝደንታዊ እጩና የቀድሞው የጦር ኃይሎቿ አዛዥ አብደል ፋታህ ኤልሲሲ ተናግረው፣ ከኢትዮጵያ ጋር ግን በመግባባት መስራት እንደሚያስፈልግ በሁለት የቴሌቪዥን ጣቢያዎች በቀጥታ በተላለፈ ቃለ ምልልሳቸው ገልጸዋል። አንድ የኢትዮጵያ ባለስልጣን ደግሞ የኤልሲሲ ንግግር ከቀድሞዎቹ መሪዎች የተለየ ሆኖ እንዳላገኙት ገልጸው ይሁን እንጂ ፕሬዝደንት ሆነው ከተመረጡና ያሉትን በተግባር ከፈጸሙ ኤልሲሲ ማለት ነው፣ ከግማሽ መንገድ በላይ ሄደን እንቀበላቸዋለን ሲሉ ለቪኦኤ ማምሻውን አመልክተዋል። ሶሎሞን አባተ ይዞታል ዜናውን። የግብጽ ፕሬዝደንታዊ እጩ፣ የቀድሞ ጦር ኃይሎቿ ጠቅላይ አዛዥ አብዶልፋታህ ኤልሲሲ መጪው የግብጽ ፕሬዝደንት ሳይሆኑ አይቀሩም እየተባለ በሰፊው ይወራል። እጩ ፕሬዚደንት ኤልሲሲ ለፕሬዝደንትነት እንደሚወዳደሩ በይፋ ካሳወቁ ወዲህ የመጀመሪያውን የቴሌቪዥን ቃለ ምልልስ የከትናንት በስቲያው ሰኞ አድርገዋል። ኤልሲሲ ሲቢሲ ከሚባለው የግል ቴሌቪዥን ጣቢያ እና በተመሳሳይ ጊዜ ኦን ቲቪ በሚባል ሌላ ጣቢያ በተሰራጨው በዚህ ረጅም ቃለምልልሳቸው ውስጥ የመጪ ፖሊሲያቸውን ንድፍ የሚመስሉ ሐሳቦችን ነው ያንጸባረቁት። ከጉዳዮቹ መካከል ታዲያ የአባይ ወንዝ የህዳሴ ግድብና ከኢትዮጵያ ጋር ያሉ ግንኙነቶች ጉዳዮችም ተነስተዋል። ኤልሲሲ በጥቅሉ ሲናገሩ የግብፅ መሪዎች እስከዛሬ ዛሬ ይዘውት የመጡ አካሄዶችን የሚነቅፉ ወይም የሚወቅሱ ነው የሚመስሉት። ከአፍሪቃ ወንድሞቻችን ጋር እኮ ተራርቀናል። ለኢትዮጵያ እኮ የሚገባትን ትኩረት አልሰጠንም ወይም ጥረት አላደረግንም ሲሉ ተደምጠዋል። በዚህ በአረብኛ በተካሄደ ቃለ ምልልስ እጩ ፕሬዚደንት አብዱል ፋታህ ኤልሲሲ በአጽንኦት የተናገሩት የአባይ ውሃ ጉዳይ ለግብጽ የመኖርና ያለመኖር መሆኑን ነው። በእንዲህ አይነት ቁልፍ ጉዳይ ላይ ንግግሮች መኖር አለባቸው፣ የሚል አቋማቸውን አሰምተዋል። በዚሁ የቴሌቪዥን ጣቢያው ቃለምልልሳቸው ላይ ይህ ደግሞ አጥብቆ መያዝ ያለበት ቀድሞ ነበር ብለዋል እጩ ፕሬዚደንቱ። እል አሽካ እል አፋርቅ ለዚም ናውል እንሆ መኸትሺ የኢትዮጵያን ጥቅምና ፍላጎቶች ማዳመጥ ይገባናል። ውሃው ለእኛ አስፈላጊ የሆነውን ያህል ልማት ለኢትዮጵያም አስፈላጊዋ እንደሆነ ለኢትዮጵያውያኑ ልንረዳላቸው እንፈልጋለን። እነርሱም ታዲያ ውሃ ለእኛ የሕይወትና የመኖር ወይም ያለመኖር ጉዳይ መሆኑን ሊረዱልን ይገባል ብለዋል። ምናልባት ካልተረዱ ልዎትስ ምን ያደርጋሉ? ተከታዩ የጋዜጠኛው ጥያቄ ነበርሽ ሙበክር ነገሮች እንዲህ አይሄዱም እኮ። ይልቅ እኛ እዚህ የምንቆሰቁሳቸውና መገናኛ ብዙሃኑን ጨምሮ የምንሰነዝራቸው ቃላት ኢትዮጵያውያኑን ሊያስቀይሙ ሊያሻክሩ ይችላሉ። ይሰሙናል፣ ይከታተሉናል። እና ለምን እንዲህ እናደርጋለን ብለዋል። ሚስተር ኤልሲሲ በዚሁ ቃለ ምልልሳቸው ወቅት ኢትዮጵያን እኮ ችላ ብለናት ኖረናል። ደግሞም ኢትዮጵያና ናይልን ብቻ ሳይሆን ከሌሎች አፍሪቃውያን ወንድሞቻችን ጋርም ለመቀራረብ የረባ ጥረት አላደረግንም ብለዋል። ስለዚሁ ጉዳይ መልስ እንዲሰጡ የጠየቅኳቸው የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ የኤልሲሲን ንግግር የተለመደ አይነት ነው ካሉ በኋላ ከመጡ ግን በጸጋ እንቀበላቸዋለን ብለዋል። አሁ እንግዲህ አሁን ይህንንም ነገር በጥንቃቄ ማየት የሚያስፈልጉ ጉዳዮች አሉ። ከንግግራቸው ውስጥ በበጎ መልኩ፣ በአዎንታዊ መልኩ የሚወሰዱ አባባሎች አሉ። ይህንን ሁኔታ እኛ በጥንቃቄ ነው የምናየው። አዲስ አይደለም። የመጀመሪያው ሽግግር መንግስት ወደ ስልጣን መጣ የጀኔራል ታንታዊ ማለት ነው ተመሳሳይ ንግግር ያደረጉት። በመቀጠልም ፕሬዚደንት መሀመድ ሙርሲም ወደ ስልጣን የመጡ ጊዜ ተመሳሳይ ንግግር አድርገዋል። በተግባር ግን ያየነው ሌላ ስለነበረ ይህንን ሁኔታ እኛ በጥንቃቄ ነው የምናየው ያልኩትም ለዛ ነው። እንግዲህ የውሃውን ጉዳይ በተመለከተ የውሃ ጉዳይ የመሞትና የመኖር ጥያቄ ነው የምለው ለግብጽ ብቻ አይደለም፣ ለኢትዮጵያም በተመሳሳይ ሁኔታ የውሃ ጉዳይ የመኖር እና ያለመኖር ጥያቄ ነው ብሎ መውሰድ ይቻላል። ፊልድ ማርሻል ኤልሲሲ የግብጽ ፕሬዝደንት ሆነው አሁን የያዙትን አቋም የሚቀጥሉበት ከሆነ ኢትዮጵያ እጇን ዘርግታ ከግማሽ መንገድ በላይ ሄዳ የምትቀበለው ጉዳይ ነው። በኢትዮጵያ ውሃ፣ መስኖና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ ናቸው። ኤልሲሲ በቴሌቪዥን ጣቢያው ለተናገሩት መግለጫ ቃለ ምልልስ መልስ ሲሰጡ የሰማችኋቸው We oh.